ስፖርት የአፍሪቃ ዋንጫ እግር ኳስ ግጥሚያ አጓጊ ሆኗል። ዛሬና ነገም ይከናወናል። እስካሁን ጋና እና ሴኔጋል ሁለት ጨዋታዎችን ብቻ አከናውነው ከየምድባቸው ስድስት ስድስት ነጥብ መሰብሰብ ችሏል። ሶስት ጨዋታዎችን ያከናወነችው ቡርኪና ፋሶና በሁለተኛ ጨዋታዋ አራት ነጥብ የያዘችው ዲሞክራቲክ ሪፐብሊክ ኮንጎ ከየምድባቸው መሪዎች ናቸው። በኢትዮጵያ ፕሪምየር ሊግ ከቅዱስ ጊዮርጊስ ጋር አቻ የተለያየው የጂማ አባቡና ቡድን አሰልጣኝ ከቡድኑ መነሳታቸው ተገልጧል። አነጋግረናቸዋል። በእንግሊዝ ፕሪምየር ሊግ ትናንት አርሰናል ድል ሲቀናው የአምናው የዋንጫ ባለድል ላይስተር ሲቲ ዳግም ሽንፈት ተከናንቧል። ቼልሲ ግስጋሴውን እንደቀጠለ ነው። አብራችሁን ቆዩ። በኢትዮጵያ ፕሪምየር ሊግ አዳማ ከተማ በ24 ነጥብ መሪነቱን አስጠብቋል። ደደቢትና ቅዱስ ጊዮርጊስ በ23ና በ22 ነጥብ ሁለተኛና ሦስተኛ ደረጃ ላይ ይገኛሉ። በ12ኛ ሳምንቱ የፕሪሚየር ሊግ ግጥሚያ ጅማ አባቡና ትናንት ከቅዱስ ጊዮርጊስ ጋር ባደረገው ግጥሚያ አንድ እኩል አቻ ተለያይቷል። ከአሰልጣኙ ደረጀ በላይ ጋርም መለያየቱ ታውቋል። ጅማ አባቡና አሰልጣኝ ገብረመድኅን ኃይሌን በምትኩ መቅጠሩ ተዘግቧል። የጅማ አባቡና የቀድሞ አሰልጣኝ አቶ ደረጀ በላይን ከጥቂት ደቂቃዎች በፊት በስልክ አነጋግረናቸው ነበር። በአሁኑ ሰዓት ከጅማ አባቡና ጋር ያለን ስል በስምምነት ልንለያይ ነው። በቃ ያው ያለው ምናልባት አንዳንድ ቅሬታም ጫናም እንደነበር እንደው ስለሰማን ነው። ጫና ነበር ሌላ። አዎ፣ እዛ አካባቢ ያሉ ሴት ደጋፊዎች በቃ የራሳቸው ፍላጎት ለማሟላት ሲሉ ወደ ዱ አልፈቀዱም አልፈለጉም እና በኋላ ህዝቡ ውስጥ አስገብተው በቃ ለኔ ምንም የነጽ ነጻነት ስላልሰጡኝ መለየቱን ፈለግኩኝ እና ሰብነት ለመለየት ወሰኝ። በራስዎት ፍቃድ ነው የተለዩት ማለት ነው? ያው ከነሱ ጋር በሀላፊዎቹ ጋር በመነጋገር ነው። ምክንያቱ ለቲሙም ጥሩ ስለማይሆን ነው። ይሄ ነገር የሆነው ከቲሙ ጋር በመነጋገር ነው። ግን ያለውን ጫራ መጠቃ ብዙ አመት ሁለት አመትም ሶስት አመትም እንደዚህ አይነት ጫና ነበር እና አምናም እንዳያ ችግር ሲኖር በላይ የአካባቢውን ልጅ ለምን አትጠቀምም ነው ምክንያቱ። ሌላ ምክንያታቸው ደግሞ የቲሙ እዚህ መድረስ አላስደስታቸውም። ስለዚህ ብዙ ችግሮች ፈጠው ብዙ ጫና ውስጥ ስለበዛ ብዙ በቃ ሊመጣ መስለስል ይፈልጋል። በዛ ከክለ ሀላፊዎች ጋር በዲፕሎማሲ በመወያየት ነይ ውሳኔ ወሰንኩት። ሌላ ቡድን የማሰልጠን የተነጋገሩት ነገር አለ። አሁን በጣም ውጥረት ስላለው ራሴን ለመረጋጋት ለጊዜው ራሱ ይፈልጋል። አንዶ ሁለት ሰው ያስፈልጋለን። እስካሁን ድረስ በቀሌ ውስጥ የለ። አሰልጣኝ ደረጀ በላይ፣ እጅግ በጣም አመሰግናለሁ። እግዜር ይስጥልኝ። እኔ አመሰግናለሁ። ከትናንት በስቲያ ከኢትዮ ኤሌክትሪክ ጋር ያለምንም ግብ የተለያየው የኢትዮጵያ ቡና በ17 ነጥብ 8ኛ ደረጃ ላይ ይገኛል። የአፍሪካ ዋንጫም የአፍሪቃ ዋንጫ የእግር ኳስ ግጥሚያ ወሳኝ ደረጃ ላይ ደርሷል። የቦሩሲያ ዶርትሙንዱ አጥቂ የተሰለፈበት የጋቦን ቡድንና ጊኒቢሳኦ ከወዲሁ መሰናበታቸውን አውቋል። አንድ ነጥብ ይዛ የምትንገታገተው አልጀሪያን ዛሬ የምትገጥመው ሴኔጋል ሁለት ጨዋታዎችን አክናውና ስድስት ነጥብ በመሰብሰብ ከምድቡ አንደኛውናለች አለች። በተመሳሳይ ሰዓት ተመሳሳይ አንድ ነጥብ ብቻ ያላት ዚምባብዌ ሶስት ነጥብ ካላት ቱኒዚያ ጋር ትጋጥማለች። በነገ ዕለት ቶጎ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ትጫወታለች። ቶጎ ባለፈው አርብ ከሞሮኮ ጋር ባደረገችው ግጥሚያ ሶስት ለአንድ በመረታቷ የተበሳጩ የቶጎ ደጋፊዎች የግብ ጠባቂውን መኖሪያ ቤት አጥቅቷል። የ38 ዓመቱ የቶጎ ግብ ጠባቂ ኮሲያ ጋሳ በወሳኙ ግጥሚያ ሶስት ግብ እንዴት ይገባበታል በሚል ነበር ደጋፊዎች በመዲናይቱ ሎሜ የሚገኘው መኖሪያ ቤቱ ላይ ጥቃት ያደረሱት። ፍርሃት እንዳደረበት የገለጠው የቶጎ ግብ ጠባቂ ኮሲያ ጋሳ ወሳኙ የነገው ግጥሚያ ወደ ሜዳ የሚገባው በልበ ሙሉነት ባለመሆኑ የቡድኑ የማሸነፍ ጉዳይ የበለጠ አጠራጣሪ ሆኗል። ሆኖም በዶቼቬሌ የፈረንሳይ ክፍል ባልደረባ ጋዜጠኛ ኮሴቪቲያሱ ግን በሀገሩ በቶጎ ቡድን ተስፋ አልቆረጠም። አዞ የነገው ጨዋታ ለቶጎም ሆነ ለኮንጎ ከባድ ይሆናል ብዬ ገምታለሁ። ሁለቱም ቡድኖች ጥሩ የሚጫወቱ ወጣት ተጫዋቾች አሏቸው። ምንም እንኳን ቶጎ ከሞሮኮ ጋር ባደረገችው ያለፈው ጨዋታ ሶስት ለአንድ ብትሸነፍም ቡድኑ ቁርጠኛ ነው። ደግሞ ገና ከመነሻው ቶጎዎች እዚህ የአፍሪካ ዋንጫ ውድድር ውስጥ ይገባሉ ብሎ ይጠበቃል ነበረ። ማጣሪያውን ማለፋቸው እንኳን ብዙዎችን ያስደመመ ነበር። ጋዜጠኛ ኮሲቪ በማጣሪያው ወቅት ቶጎ በውድድሩ መኖሯ እንኳን ሳይታወቅ በስተመጨረሻ ድንቅ ጨዋታ በማድረግ ማጣሪያውን ማለፏን አድንቋል። አሁንም ይህ በነገው ውለት ይደገማል ሲል ለሀገሩ ተስፋ ሰንቋል። ምንም ድጋፌ ለሀገሬ ቢሆንም ማን እንደሚያሸንፍ ግን መገመት ይከብደኛልም ብሏል። ሌላኛው የዶቼቬሌ የፈረንሳይ ክፍል ባልደረባ ጋዜጠኛ ቦምባሪ የትናንትናውን ካሜሮን ከጋቦን ያደረገችውን ጨዋታ ተከታትሏል። ጋቦኖች ወደ ሜዳው ጠባብ በሆነ የማለፍ ዕድል ነበር የገቡት። ጋቦን ካሜሩንን ካላሸነፈች በቀር በውድድሩ የመቆየቷ አድሏ እንደሚያከትም የታወቀ ነበር። እናም ጋቦኖች በፈጣን የማጥቃት ስልት ድንቅ ጨዋታ ቢያከናውኑም ካሜሮኖች ላይ ግን የተመኙትን አንድም ግብ ማስቆጠር አልቻሉም። በዛው መጠን ካሜሮኖችም ጠንካራ ሆነው ታይቷል። ጋዜጠኛ ቦባሪም የካሜሮኖች ኃያልነት አስደምሞታል። ሽፋን አውዲ ካሜሩና ዙፓ ጉድ ዲቫን ዘ ዘ ጉድ ካሜሮኖችም ሲበዛ ድንቅ ሆነው ነው ያገኘዋቸው። በሚገባ ሜዳውን ተጠቅመውበታል። የተከላካይ መስመራቸውም እጅግ ጠንካራ ነበር። ግብ ለማግባት በተደጋጋሚ ሞክረዋል። ካሜሮኖች አስተማማኝ ግብ ጠባቂ ስላላቸው እድለኞች ናቸው። በርካታ ኳሶችን ግብ ከመሆን ታድጓል። ካሜሮኖች እንዲያልፉ እስከ መጨረሻዋ ደቂቃ ድረስ ከፍተኛ ጥረት አድርጓል ጨዋታው ልክ የዋንጫ ፍጻሜ ጨዋታ ይመስል ነበር በተለይ ለጋቦኖች እንዲያም ሆኖ ግን ጋቦኖች ግብ ማስቆጠር ባለመቻላቸው በውዱ ጨዋታ በጊዜ ከአፍሪቃ ዋንጫ ተሰናብቷል የጋቦኑ አጥቂ ፒየር ኤሜሪክ አውባማያንግ ቡድኑ በጊዜ በመሰናበቱ ቢበሳጭም በጊዜ ግን ለጀርመኑ ቦሩሲያ ዶርትሙንድ ይደርሳል ማለት ነው። ቦሩሲያ ዶርትሙንድ በትዊተር ገጹ በጉጉት የሚጠብቀው ፒየር ኤሜሪክን አይዞ አትበሳጭ ብሎታል። ቦሩሲያ ዶርትሙንድ ቅዳሜ ዕለት ቬርደር ብሬመንን ሁለት ለአንድ ቢረታም በጀርመን ቡንደስሊጋ በዘንድሮ የጨዋታ ክፍለ ጊዜ የመዋዠቅ ሁኔታ ታይቶበታል። ዶርትሙንድ እስካሁንም በደረጃ ሰንጠረጁ አራተኛ ነው። አይንትራክት ፍራንክፉርትን 3 ለ0 አሰናብቶ ቅዳሜ ዕለት በሰበሰበው 3 ነጥብ አሁንም ሁለተኛ ደረጃ ላይ የሚገኘው ላይፕሲች 39 ነጥብ አለው። ከመሪው ባየር ሚንሽን በ3 ነጥብ ዝቅ ብሎ ይገኛል። አውግስቡርግ ግን ከትናንት በስቲያ ሁለት ለባዶ ያሸነፈው ሆፍናይም በ31 ነጥብ ሶስተኛ ነው። ትናንት ባየር ሌቨርኩሰን ሄርታ ቤርሊንን 3 ለ1 ቢረታም በ24 ነጥቡ ስምንተኛ ደረጃ ላይ ይገኛል። ከማይንስ ጋር ያለምንም ግብ ተለያይቶ ነጥብ የተጋራው ኮሎኝ በ26 ነጥብ 7ተኛ ደረጃ ይዟል። ማይንስ 21 ነጥብ ይዞ 11ኛ ደረጃ ላይ ይዋትታል። ኢንግሎሽታትና ዳርምሽታት አምና ወደ መጡበት ለመመለስ ወራጅ ቀጠናው ላይ ይንገታገታሉም። በእንግሊዝ ፕሪምየር ሊግ ትናንት በርሊን 2 ለ1 የረታው የአርሰናል ቡድን አሰልጣኝ አርሰን ቬንገር ይቅርታ ጠይቋል። አርሰን ቬንገር ትናንት ከሜዳ ሲሰናበቱ አራተኛውን ዳኛ ገፍትረው ነበር። የ67 ዓመቱ አሰልጣኝ ትናንት ቡድናቸው ባለቀ ሰዓት ግብ ተቆጥሮበት በጭማሪው ሰዓት ነበር ከሜዳ የተሰናበቱት። ምናልባትም ተጨማሪ ቅጣት ሊጠብቃቸው እንደሚችል ተገልጧል። ትናንት ሁል ሲቲን 2 ለ0 ድል ያደረገው መሪው ቼልሲ በ55 ነጥብ እየገሰገሰ ነው። አርሰናል በ47 ይከተላል። ቶትናም 46 አለው፣ ሊቨርፑልን አስከትሏል። አራተኛ ደረጃ ላይ የሚገኘው ሊቨርፑል በተደጋጋሚ አቻ በመውጣት ነጥብ በመጣሉ በ45 ነጥብ ወደ አራተኛ ደረጃ ላይ ለመውረድ ተገዷል። ማንቸስተር ሲቲ እና ማንቸስተር ዩናይትድ በ43 ና በ41 ነጥብ አምስተኛ ና ስድስተኛ ደረጃ ላይ ናቸው። አድማጮች የስፖርት ጥንቅናችን በዙ ይደመደማል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።